Mahadara Zena የፕሬዝዳንት አብዱራቡ መንሱር ሀዲ መንግስትን በመደገፍ የሁቲ አማጽያንን ለመውጋት የመን የከተመው ሳውዲ መራሹ ጥምር ጦር እንደ ጎርጎራውያኑ ከ2015 ዓም ጀምሮ በሀገሪቱ ወታደራዊ ጥቃት ከከፈተ ወዲህ ከ60 ሺህ በላይ የመናውያን የጦርነቱ ሰለባ መሆናቸው ታውቋል። በእርስ በእርስ ግጭት የምትናጠው የመን ከ28 ሚሊዮን ዜጎቿ ገሚሱ ካለፈው አንድ መቶ ዓመት ወዲህ ታይቶ አይታወቅም በሚባል ጠኔ እየተሰቃየ ይገኛል። አብዛኛው ህዝብ በአሁኑ ወቅት የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልገው ቢ ገለጽም መተላለፊያ መንገዶች የጦርነት አውድማ በመሆናቸው ህይወት በማዳኑ እንቅስቃሴ ላይ ትልቅ ማነቆ ፈጥረዋል። በሚሊዮን የሚቆጠሩ ነዋሪዎቿም በጤና አገልግሎቱ ዘርፍ መዳከም፣ በምግብና ንጹህ የመጠጥ ውሃ እጥረት እንዲሁም በንጽህና ጉድለት ሳቢያ ለኮሌራና ለሌሎችም ተላላፊ የጤና ወረርሽኞች ተጋልጠው በየዕለቱ እንደ ቅጠል እየረገፉ ነው። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አምና ባወጣው ዘገባ ባለፉት ሶስት የመከራ ዓመታት እድሜያቸው ከአምስት ዓመት በታች የሆኑ ከ85 ሺ በላይ ህጻናት ህጻናት በተመጣጣኝ ምግብ እጥረትና በረሃብ ምክንያት ገና በለጋ ዕድሜያቸው ሲቀጩ ከ400 ሺህ የሚልቁ ሌሎችም ህጻናት ህይወት አሁንም አደጋ ላይ መውደቁን አስታውቋል። አሉ የተባሉ የምድራችን ዘመን አፈራሽ የጦር መሳሪያዎች መሞከሪያ የሆነችው የመን ሰቆቃ ዛሬ ማላባራም፣ ሀገሪቱ በመጀመሪያው ረድፍ ሚሊዮኖች የሚሰደዱባትና የሚፈናቀሉባት የምድር ሲኦል ሆናለች ሲሉ ታዛቢዎች ይገልጻሉ። የዲደብሊው የምርመራ ዘገባው ረዳት አዘጋጅ ናኦሚ ኮንራድ ከባልደረቦቿ ጋር ባደረገ ያለችው ቃል ለመጠይቅም ይኸው እውነታ ነበር የተንጸባረቀው። ሳውዲ መራሹ የጦር ኃይል ዛሬ በሰላማዊ ሰዎችና በማህበራዊ ተቋማት ላይ እያደረሰ ያለው አስከፊ የቦምብ ጥቃትና ውድመት በገንዘብ ሀብት የማይተመን እንዲሁም ምርጥ የጦር መሳሪያ ባለቤት ከመሆንም በላይ ነው። ዩናይትድ ስቴትስ፣ ብሪታንያ፣ ጀርመንና ሌሎችም ምዕራባውያን መንግስታት የመን ውስጥ ውጊያ ለሚያካሄዱ የአረብ ሀገራት እጅግ አደገኛ የሚባሉ የጦር መሳሪያዎችን ጭምር መሸጣቸውን ዓለም አቀፉ ማህበረሰብ በተደጋጋሚ ሲያወግዘው የቆየ ጉዳይ ነው። በተለይም እነዚህን መሳሪያዎች በየመን የከተሙ ሳውዲ መራሹ ኃይላት በእጅ አዙር በሀገሪቱ ለሚንቀሳቀሱና በጦር ወንጀለኝነት ለሚጠረጠሩ አደገኛ ለሚባሉ ሚሊሻዎች አሳልፈው የመስጠታቸው ጉዳይ እንደ አምኒስቲ ኢንተርናሽናል ባሉ ዓለም አቀፉ የመብት ተሟጋች ድርጅቶች ጭምር ክፉኛ ተ ተነቅፈዋል። ሪያድ እና አቡዳቢ የጦር መሳሪያና ገንዘብ ከአልቃይዳ ጋር ግንኙነት ላለው ቡድን ለመስጠት ከቡድኑ መሪዎች ጋር መስማማታቸው ይፋ መሆኑም በቀጠናው ሌላ ተጨማሪ ስጋትን የፈጠረ ጉዳይ ሆነዋል። በተለይም በቅርቡ በእርስ በርስ ጦርነት ለሚካፈሉ አገራት የጦር መሳሪያ ሽያጭን የሚከለክለውን አለም አቀፍ ህግ በመጣስ የጀርመን ኩባንያዎች ለሳውዲ አረቢያ እና ለተባበሩት አረብ ኤሚሬቶች የጦር መሳሪያዎችን እና ወታደራዊ ተሽከርካሪዎችን በገፍ የመሸጣቸው ተጨባጭ መረጃ ይፋ መሆኑ በአለም አቀፉ ማ ማህበረሰብና በሰብአዊ መብት ተሟጋች ድርጅቶች ጭምር ከፍተኛ መነጋገሪያ ርዕስ ከመሆን አልፎ ለሰው ልጆች ሁሉ ሰብአዊ መብት እቆረቆራለሁ በምትለው ጀርመን ላይ ውግዘትን አስከትሏል። የዲ ደብልዩ ጋዜጠኞች፣ የታዋቂው የጀርመን መጽሄት ሽተርንና የባይሪሸር ሩንድፉንክ ዘጋቢዎች፣ ለተለያዩ የአውሮፓ ሀገራት መገናኛ ብዙሃን የሚሰሩ ባለሙያዎች፣ እንዲሁም የደች የምርመራ ቢሮና አለም አቀፉ የቤሊንግ ካት እውቅ የወንጀል ምርመራ ተቋም ጭምር ይፋ ያደረጉት ይኸው የምርመራ ዘገባ በጀርመን የተመረቱ የጦር መሳሪያዎች ለበርካቶች ሞትና ለሚሊዮኖች መፈናቀል መንስኤ በሆነው በየመኑ ደም አፋሳሽ ጦርነት መሳተፋቸውን በዝርዝር አጋልጧል። በተለይም የዲ ደብልዩ የምርመራ ዘገባ እንዳመለከተው ከአንድ ሳምንት በፊት በኢምሬቶች ከ1200 በላይ ዓለም አቀፍ ድርጅቶች ዘመን አፈራሽ የጦር መሳሪያ ምርቶቻቸውን ያስተዋወቁበት ግዙፉ የመካከለኛው ምስራቅ ሀገራት የመከላከያ ኃይል ቴክኖሎጂ ኤግዚቢሽን ተካሂዶ ነበር። በዚሁ ተሻሽለው የተሰሩና የረቀቁ የጦር መሳሪያዎችና ወታደራዊ ቴክኖሎጂዎች በተዋወቁበት ኤግዚቢሽን ደግሞ ከፍተኛ ቁጥር ያላቸው የጀርመን ድርጅት ወኪሎች ምርቶቻቸውን በማስተዋወቅ ተካፋይ ሆነዋል። በወቅቱም የተባበሩት አረብ ኤሚሬቶች መንግስት ለዘመናዊ የጦር መሳሪያዎች ግዢና ለወታደራዊ ቴክኖሎጂው ሽግግር ከአራት ቢሊዮን ዶላር በላይ ከአሜሪካና አውሮፓ የጦር መሳሪያዎች አምራች ድርጅቶች እንዲሁም ከብሔራዊና ዓለም አቀፍ ኩባንያዎች ጋር ውሎችን መፈራረሙ ነው የተገለጸው። ኤሚሬቶች የጀርመንን የጦር መሳሪያዎች ከሚሸምቱ ሀገራት ግንባር ቀደም መሆኗን በዘገባው ተመልክቷል። ይሁን እንጂ የሁሉ መረጃ ይፋ በሆነ በት ሁኔታ የጀርመን መንግስት የመን ላይ ዘመቻ በከፈቱትና በከፍተኛ የሰብአዊ መብት ጥሰት በሚከሰሱት የሳውዲ አረቢያን የተባበሩት አረብ ኤምሬቶች ወታደሮች እንዲሁም በወንጀል በሚፈለጉ አማጽያን ጭምር ወታደራዊ ምርቶቹ ጥቅም ላይ እየዋለ ነው ተብሎ የሚቀርብበትን ክስና ወቀሳ አሁንም እያስተባበለ ይገኛል። በደቡባዊ የመን ግዛት ውት አማጽያንን ለመውጋት የመን ላይ የዘመተው የሳውዲ አረቢያን ኃይል ለመደገፍ በባብኤል ማንዳብ የባህር ወሽመጣ አድርገው ከሱዳን የመጡ ቅጥረኛ ወታደሮች መኖራቸው በምርመራ ዘገባው ላይ ተመልክቷል። በጎርጎሮሳውያኑ 2015 ዓ ም የአሶሲየትድ ፕሬስ ዘጋቢ በየመኗ የወደብ ከተማ ኤደን የቀረጸው ፊልምም ወታደራዊ ዩኒፎርም ከለበሱ የሱዳን ቅጥረኛ ወታደሮች ሌላ ንብረትነታቸው የኤሚሬቶች የሆኑ ታንኮችንም ጭምር የሚያሳይ ነበር። ታንኮቹ ደግሞ ዩናይትድ ስቴትስ እና ጀርመን ሰራሽ መሆናቸውም ተረጋግጧል። የጀርመኑ የጦር መሳሪያዎች ማምረቻ የመከላከያ ፋብሪካ ዳይናሚት ኖቤል የ81 ሚሊዮን ዩሮ ምርቱን የጦር ተሽከርካሪዎችንና መለዋወጫዎችን ጭምር የመን ውስጥ የሰፈረውን የግ ኛ ጦር ለምትመራው ኤሚሬትስ የመላክ ፈቃዱን ከፌዴራል መንግስቱ ያገኘው የዛሬ አስር ዓመት ነው። የጀርመን የጦር መሳሪያዎች ደንብ ራስን ለመከላከል ከሚረዱ የመሳሪያዎች ሽያጭ ውል ውጪ በእርስ በርስ ግጭትና ጦርነት ውስጥ ለሚገኙ ቡድኖች ወይም ሀገራት ቀውስን ለማባባስ የሚደረግ ሽያጭን ይከለክላል። ሆኖም ጀርመን በየመን የእግረኛን ጦር ውጊያ ለምትመራው ኤሚሬቶች 126 ሚሊዮን ዶላር የሚያወጡ ለአየር ለምድርና ለባህር ውጊያዎች ጭምር የሚያገለግሉ ልዩ ልዩ የጦር መሳሪያዎችን ፈንጂ አምካኝ ተሽከርካሪዎችን እና ታንኮችን ጭምር መሸጣ ታውቋል። ይህን መረጃ መሰረት በማድረግም ለመሆኑ የጀርመን የጦር መሳሪያ በየመን ጦርነት ውስጥ ገብቷል ወይ በሚል ዲደብሊው በሙኒኩ የጸጥታ ጉባኤ ላይ ለጀርመኑ የኢኮኖሚ ሚኒስትር ፒተር አልትማየር ጠይቋቸው ነበር። የማውቀው ነገር የለም። በጥምር መንግስታችን በቀጥታና ወዲያው በየመን ግጭት ውስጥ ጣልቃ ለገቡ ወገኖች ወታደራዊ መሳሪያዎች እንዳይሸጡ እጅግ ገዳቢ መመሪያዎችን አውጥተናል። ይህ ተግባራዊ የሆነ ነው። እሱን በተመለከተ አዲስ ነገር አልሰማውም ሲሉ ነበር መልስ የሰጡት። የኢኮኖሚ ሚኒስትሩ መሳሪያዎቹ ለጦርነት እንደሚውሉ አለማወቃቸውን ለመግለጽ ቢሞክሩም እንደ ሳውዲ አረቢያና ኤሚሬቶች ያሉ ሀገራት ከጎርጎሮሳውያኑ 2015 ዓ.ም ጀምሮ የጀርመንን የጦር መሳሪያዎች ሲሸምቱ ለመቆየታቸው ልዩ ልዩ ሰነዶች አረጋግጠዋል። ባለፈው ዓመት የመጀመሪያዎቹ ዘጠኝ ወራትም የጀርመን የፌዴራል ደህንነት መስሪያ ቤቶችና የተለያዩ ሚኒስትሮች ለሳውዲ አረቢያ ስድስት ሚሊዮን ዩሮ ግምት ያለው የጦር መሳሪያ ሽያጭ ውልን የሚያጽድቅ ሚስጥራዊ ውይይት ማድረጋቸው እንዲሁም ከጥቅምት እስከ ታህሳስ ባሉት ወራትም በተመሳሳይ ከኤሚሬቶች ጋር የአርባ ሚሊዮን ዩሮ የጦር መሳሪያዎች ሽያጭ ውል መደረጉ በምርመራው ዘገባ ላይ ተመልክቷል። ባለስልጣናቱ በማስረጃዎች የሚቀርብባቸውን ክስ ያስተባብሉ እንጂ የጀርመን የጦር መሳሪያ አምራች ኩባንያ ምርቶች ፎቶግራፎች እና የቪዲዮ ምስሎች በኢንተርኔት ማለትም በትዊተር ገጾች፣ በዩቲዩብ እና በጉግል እርስ ሚስጥራዊ መረጃዎቹ ተሰራጭተው ይገኛሉ። የጀርመን ጦር መሳሪያዎች ላይ ምርመራ ያካሄዱ የመገናኛ ብዙሀን ባለሙያዎች ና ትንታኞችም ጦር መሳሪያዎቹ በየመኑ ጦርነት በምድር በአየር እና በባህር መሳተፋቸውን የሚያሳዩ በርከት ያሉ መረጃዎችን ማግኘታቸውን አስታውቋል። ከዚህ ሌላ የዲደብሊው የምርመራ ዘገባ በጀርመን መከላከያ ተቋም ስር በሚገኘው የራይን ብረታ ብረት እና ተሽከርካሪዎች ማምረቻ ኢንዱስትሪ የተፈበረኩ የጀርመን ቴክኖሎጂ ስሪት ከባድ የጦር ተሽከርካሪዎችንም በየመን አደባባይ ሲዘዋወሩ ማየቱን ጠቁሟል። ባለፈው ዓመት አረብ 24 በተሰኘው የቴሌቪዥን ጣቢያ በየመን የባህር ሰርጥ ሳውዲ አረቢያ ድንበር አቅራቢያ በምትገኘው እና የሳውዲ ጦር ተደጋጋሚ የአየር ጥቃት በፈጸመባት የሁቲ ሸማቂዎች ጠንካራ ይዞታ የአልካሆካ መንደር ጀርመን ሰራሽ የጦር ተሽከርካሪዎችን የሚያሳይ የቪዲዮ ምስል መሰራጨቱን ለማመሳከሪያነት ቀርቧል። ከየመን በ60 ኪሎ ሜትር ርቀት ላይ የምትገኘው የኤርትራዋ አሰብ ወደብም እንዲሁ ሳውዲ መራሹ ጦር በየመን ለከፈተው ጦርነት የዘመቻ ጣቢያ ሆናለች። ከዚህ ስፍራ የሚነሱት የኤምሬቶች የጦር መርከቦች ወደ ኤደን ወደብ በቀላሉ ፈጥነው መድረስ የሚያስችላቸው ያላቸው ሲሆን ለጦርነት ግዳጅ የሚፈለጉ ቅጥረኛ ወታደሮችም በወደቡ አማካኝነት ወደ የመን እንዲገቡ በኢሚሬቶችና በኤርትራ መንግስት መካከል ስምምነት መደረጉንም የተባበሩት መንግስታት ድርጅት አመልክቷል። ድርጅቱ በጎርጎሮሳውያኑ 2009 ዓ ም በኤርትራ ፈላጭ ቆራጭ መንግስት ላይ የጣለውን የመሳሪያ ማዕቀብ ተጥሷል ሲልም ተችቷል። እገዳው ግድ ያልሰጣት ኢሚሬቶች ግን ጀርመን ሰራሽ የጦር መርከቦቿን በአሰብ ወደብ ላይ ማጓጓዟን የሳተላይት የፎቶ ምስሎች ያሳያሉ። ሮኬት የተጠመ የሚጠመዱባቸው የጦር መርከቦችም ብሬመን በሚገኝ የጀርመን ኩባንያ የተሰሩ እና 65 ሜትር ርዝመት ያላቸው ናቸው ተብሏል። አልጀዚራ ቴሌቪዥንም በጎርጎሮሳውያን 2017 ጥቅምት ወር ዘገባው የየመኗ ሞካ ወደብ በሳውዲ መራሹ ጥምር ኃይል ቁጥጥር ስር መቆየቷን አመልክቷል። በዚህ ወቅትም በያዝነው ዓመት ጥር ወር ላይ የመን ውስጥ የተከሰከሰው ቶርኔዶ ተዋጊ ጀትን ጨምሮ የተለያዩ የአውሮፓ ሀገራት እና የጀርመን የጦር መሳሪያዎች ለውጊያ ተግባር መዋላቸውን ፍንጭ የሚሰጡ መረጃዎች ተገኝተዋል። የተዋጊ ጀት ነዳጅ ሞሉ የነበሩ የግዙፉ አውሮፕላን ማምረቻ ድርጅት የኤርቡስ ምርቶችም እንዲሁ ጀርመን ሰራሽ አካላት የተገጠሙላቸው አውሮፕላኖች መሆናቸውን ነው ምርመራ ያመለከተው። እንዲህ ትችትና ክሱ ባየለበት በአሁኑ ወቅት የጀርመን ወታደራዊ ምርቶች ለጦርነት በመዋላቸው ብቻ ጀርመን በቀጥታ በጦር መሳሪያ ንግዱ ተሳትፋለች ማለት አይቻልም በሚል የሚከራከሩ አሉ። በሌላ በኩል ደግሞ ጀርመን ስልታዊ ወዳጅ አድርጋ ከምትወስዳቸው ሳውዲ አረቢያና ኤሚሬቶች ጋር የጦር መሳሪያ ንግድ ውስጥ መግባቷ በራሱ በቀጥታ በየመን ጦርነት እጇን ያስገባች አስመስሏታል ሲሉ የሚተቹም ጥቂት አይደሉም። የፌደራል ጀርመን ተጣማሪ መንግስት በየመን ጦርነት ለሚሳተፉ ሀገራት የጦር መሳሪያ እንዳይሸጥ ቢደነግግም የሳውዲ ጋዜጠኛው ጀማል ካሾግጂ ኢስታንቡል ውስጥ እስከተገደለበት ጊዜ ድረስ ውሳኔው ተግባራዊ እንዳልሆነ ነው የሚነገረው። ይህ እገዳ የፊታችን መጋቢት ወር መጀመሪያ ቀናት ላይ እንደሚያልቅም ታውቋል። የሰላም ኖቤል ተሸላሚዋ ታዋኮል ካርማን ጀርመን ለሳውዲ እና ለኤምሬትስ መሳሪያ መሸጥ እንድታቆም ጥሪ አቅርበዋል። ለሳውዲ አረቢያና ኤሚሬቶች የሚሸጡ የጦር መሳሪያዎች በየመናውያን ሕይወት ላይ ከፍተኛ ጉዳትና ተጽዕኖ እያስከተሉ ነው። ሀገራቱ የመናውያንን ለመፍቸት እየተጠቀሙበት ነው። እናም ለሁሉም ምዕራባውያን ሀገራትና መንግስታት ለሳውዲ አረቢያና ኤሚሬቶች የሚልኩትን የጦር መሳሪያ እንዲያቆሙ ጥሬን አስተላልፋለሁ። የጀርመን የካቶሊክና የወንጌላውያን አብያተ ክርስቲያናት የጋራ ኮሚቴ በርሊን ላይ ባወጣው መግለጫ ዓለም አቀፍ ስምምነትን በመጣስ በየመን ለደረሰው ሰብአዊ ቀውስ መንስኤ ሆኗል ያለውን የጦር መሳሪያ ሽያጭ ስምምነቱን በጽኑ አውግዞ ጀርመን ከሳውዲ መራሹ ጦር ጋር ያላትን ትብብር እንድታቋርጥ ጠይቋል። አምኒስቲ ኢንተርናሽናል እና ሌሎችም የሰብአዊ መብት ተከራካሪ ድርጅቶችን በየመን የሚገኘው በኤምሬቶች የሚመራው ኃይል በተለይም በደቡባዊ የአገሪቱ ክፍል ባቋቋማቸው ሚስጥራዊ እስር ቤቶች በየመናውያን ላይ ከፍተኛ የሰብአዊ መብት ጥሰት እንደሚፈጽም ገልጸው ድርጊቱን አውግዘዋል። ተጣማሪው ኃይል በምድርና በአየር በሚፈጽማቸው ተደጋጋሚ ጥቃቶች ሰላማዊ ዜጎች፣ ትምህርት ቤቶች፣ መስጊዶች እና የሕክምና ተቋማት ሳይቀሩ ከባድ ጉዳት እንደደረሰባቸው ነው ያስታወቁት። የዲደብልዩ ዘጋቢ በዛው በየመን ያነጋገራቸው አንዳንድ ነዋሪዎችም ለሰዓታት በገመድ ሰቅሎ በማንጠልጠል ድብደባ በመፈጸምና በኤሌክትሪክ ንዝረት ሰውነትን በመጥበስ ከፍተኛ ሰቆቃ እየተፈጸመባቸው መሆኑን አረጋግጠውለታል። የሂውማን ራይትስ ዎች ምክትል ዳ ዳይሬክተር ኬንዝ ሮትም ለሳውዲ መራሹ ጦር የጦር መሳሪያዎችን በመሸጥ በየመን ለሚፈጽመው የሰብአዊ መብት ጥሰት አባሪ ተባባሪ ሆነዋል ያሏቸውን ጀርመንንና ሌሎችንም የምዕራባውያን መንግስታት ወቅሰዋል። አድማጮቻችን፣ የዛሬው ዝግጅታችን በዚሁ አበቃ። ደህና ሁኑ።